በአባይ ወንዝ ፍትሃዊና ሁሉን አቀፍ የውሃ አጠቃቀም እንዲሁም የታላቁ የሕዳሴ ግድብ የመርህ ስምምነት ትናንት በካርቱም ተፈርሟል። የግብጽ ፕሬዚዳንትና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ በአዲስ አበባ መወያየታቸውን አስቀድመን ዘግበናል። ባልደረባችን ሰለሞን አባተ በስምምነቱ ዙሪያ የባለሙያ ትንተና ይዟል። አቶ አቤል ጤና ይስጥልኝ፣ እንደምን አመሽው? ጤና ይስጥልኝ አቶ ሰለሞን እንዴት ነው? እግዚአብሔር ይመስገን። በቅድሚያ ከአድማጮቻችን ጋር ራሱን ያስተዋውቁልኝ እስቲ ሙሉ ስሞንና ምን እየሰሩ እንደሆነ አሁን። አቤል አባተ እባላለሁ በኢትዮጵያ የሰላምና የልማት ዓለም አቀፍ ኢንስቲትዩት ውስጥ የአፍሪካ ቀንድ ጉዳዮች ላይ አጥኚ ነኝ። አቶ አቤል አሁን የደወልኩሎት ትናንትና በኢትዮጵያ በሱዳንና በግብጽ መካከል የተፈረመውን የናይል ውሃ አጠቃቀምና የታላቁ ሕዳሴ ግድብን ግንባታ የሚመለከተውን በመርህ ደረጃ የተፈረመውን ስምምነት ነው እና እስቲ ወደ ዝርዝር ጉዳዮች ከመግባቴ በፊት ጠቅለል አድርገው እርስዎ እንደ ባለሙያ እንዴት እንደሚያዩት ሲንገሩኝ፣ እንዴትስ ነው ሲከታተሉ የቆዩት እርስዎ ይሄንን የአባይ ጉዳይ ሁላችንም እንደምናስታውሰው በሁለት ሺህ አስር አመተ ምህረት በካምፓላ የተገናኙት የላይኛው የናይል ተፋሰስ አገሮች የ ኮምፕሬሲቭ ፍሬምወርክ አግሪመንት የሚሉትን አንድ ስምምነት ተፈራርመው ነበረ። በዛ ወቅት ላይ የዛኛው ስምምነት ዘላቂ ጥቅሜን ይጎዳል ያለችው ግብጽ ላልተወሰነ ጊዜ ራሷን ከዚህ ከናይል ቤዝን ኢኒሽቲቭ ከሚባለው ድርጅት አግላ ቆይታ የሚታወስ ነው እና የናይል ተፋሰስ ትብብር ማለት ነው ከናይል ተፋሰስ ሀገሮች ህብረት ራሷን አግላ ቆይታ ነበረ። ነገር ግን በቅርብ ጊዜያት ውስጥ በተለይ ደግሞ ፕሬዚደንት ሞርሲ ከተወገዱ በኋላ ና የሽግግር መንግስቱ ከተቋቋመ በኋላ እንደገና አዲስ ጥረቶች ተጀምረው ነበር። በግብጽ በኩል የነበራትን የሻከረ ግንኙነት የማደስ እና ተመልሰው ወደዚህ አይነቱ ህብረት ውስጥ የመግባት አዝማሚያ በተለይ ደግሞ አሁን ስልጣኑን የያዙት ፕሬዚዳንት አብዱልፋታ አልሲሲ ወደ ስልጣን ከመጡ ጀምሮ ግብጽ ለዘመናት ዘግተው የነበረውን የአፍሪካ እና ወድታች ያሉትን ሀገሮች ግንኙነቷን ለማደስ ቆርጣ የተነሳች በሚመስል አዝማሚያ ከፍተኛ እንቅስቃሴ ሲያደርጉ ነው የነበሩት። ከእነዚህ ውስጥ ከፍተኛ ትኩረት የሚሰጡት እና ህልውናቸውን መሰረት እንደሆነ የሚያስቡት የአባይ ጉዳይ ነው እና በዚህ ጉዳዮች ላይ ባለፉት ጥቂት ወራት በመሪዎች ደረጃ እንዲሁም በውጭ ጉዳይ ሚኒስትሮች ደረጃ ከፍተኛ ውይይቶች ሲካሄዱ ነበረ። ከፍተኛ ድርድሮች ተካሂደዋል። በተለይም ደግሞ የዚህ የውሃ ዋነኛ ምንጭ እና ዋነኛ ተጠቃሚ የሆኑት ኢትዮጵያና ግብጽ ማለት ነው፣ በሁለቱ መካከል ከፍተኛ ድርድር ሲካሄድ ቆይቷል እና የትናንቱ ስምምነት የዚህ ረዥም ጊዜ ፈጀ ረዥም እልህ አስጨራሽ ውይይት እና ድርድር ውጤት ነው ብለን በአጭሩ ጠቅለን ለማስቀመጥ እንችላለን። አቶ አቤል፣ እርሶ ለመሆኑ በዚህ ጉዳይ ላይ በቀጥታ የሚሳተፉበት መድረክ አለ እንዴ? በቀጥታ የምንሳተፍበት መድረክ እንደ ባለሙያ ነው እንጂ እንደ ሌሎች እንትኖች የሉም። እንደ ባለሙያ ግን በተለያዩ መድረኮች ላይ እንተሳትፈናል። ጉዳዩን ደግሞ ከስራችንም ጋር ስለሚያያዝ በሚገባ እንከታተላለን እንጂ በአባልነት ወይ በዛ ደረጃ የተሳ የማሳስቁበት ነገር የለም። ስለዚህ ሀሳብ በመስጠት በትንታኔዎች እና በመሳሰሉት ተሳተፉት ማለት ነው? አዎ በትንታኔዎች በተለይ ደግሞ እንደዚህ አይነት እንትኖች ወዴት ያመራሉ የሚለውን ነገር በመተንተን ያው ቢሮችንም የሪሰርች ኢንስቲትዩት ስለሆነ የምርምር ተቋም ስለሆነ ከዚህ ጋር የተያዙትን ጉዳዮች ላይ በማጥናት በመተንተን እና መጪው ነገሮች ላይ ምን ይመስላሉ የሚሉትን በማጥናት ነው። በዋነኝነት እንትን ያለው እና ከመንግስትም ነፃ የሆነ ራሱን የቻለ ኢንስቲትዩት ስለሆነ የምርምር ስራዎችን ለሚመለከተው አካላት የማድረስ ነው እንጂ በቀጥታ እንደዚህ አይነት ውይይቶች ላይ የመሳተፍ ስልጣኑም የለንም። አቶ አቤል እስኪ አንድ መሰረታዊ ከሆነ ጥያቄ ልነሳ። ግብፅ ከአባይ ውሃ ሀምሳ አምስት ነጥብ አምስት ቢሊዮን ሜትር ኩብ ውሃ ይገባኛል ብላ እንደውም ታሪካዊ መብቴ ነው ብላ የምታስብና ዋና ሀገር ነች። እስካሁንም ድረስ በዛ መሰረት ነው ስትጠቀምበት የነበረችው። በተለይ በ1959 ዓ.ም ስምምነት በሚሉት ሰነድ ውስጥ በሰፈረው መሰረት ማለት ነው። በኢትዮጵያ በ1950 ወይም 51 ዓመተ ምህረት አካባቢ ማለት ነው የወጣ ሰነድ ነው እና አሁን ወደዚህ ስምምነት ስትገባ ከዚህ ሁሉ ትግል በኋላ ምን አገኛለሁ ብላ ነው። እንደ ጠቀስከው እንደ አውሮፓውያን አቆጣጠር በ1959 በተፈረመው በዚህ ስምምነት ለግብፅ ወደ 59 ቢሊዮን ኪቢክ ለሱዳን ወደ 18 ኪቢክ ቢሊዮን ኪቢክ ሜትር ሲፈቅድ ከዚህ ውስጥ ደግሞ 85 አምስት በመቶ ያህል ውሃ የአባይን ውሃ የምታመነጨው ኢትዮጵያ ከአንድ ፐርሰንት ያነሰ ድርሻ ነበር የተሰጣት እና ለረዥም ጊዜ ሲያከራክር የቆየው ይሄ ስምምነት ምንድን ነው? ኢትዮጵያ ባልተሳተፈችበት እውቅና ባላገኘችበት እና ይሁንታን ባልሰጠችበት ስብሰባ እና ስምምነት ላይ አትገደድም የሚል ነበር የኢትዮጵያ የረዥም ጊዜ መከራከሪያ አቋም። የአሁኑ ልዩነት በተለይ በአስራ ዘጠኝ ሀያ ዘጠኝ እና በአስራ ዘጠኝ ሀምሳ ዘጠኝ ከተፈረሙት ስምምነቶች በመሰረታዊ ሁኔታ የሚለየው ምንድን ነው? በሁለቱ ስምምነቶች በተለይ በሁለቱ በጠቀስኳቸው በሀያ ዘጠኝ እና በሀምሳ በነበሩ ስምምነቶች ላይ አባል ሀገራቱ ራሳቸውን ችለው ተደራዳሪ መጨረሻ ላይ ደግሞ በስምምነት ፊርማው ላይ ፊርማቸውን ያኖሩ አልነበሩም። ሁለቱም በቅኝ ግዛት እና በወኪሎቻቸው እንዲሁም በሌላ ጊዜ ደግሞ በተናጠል በግብፅና በሱዳን መካከል የተካሄደ ነበር እና የኢትዮጵያ እውቅና የተነፈገባቸው ስምምነቶች ነበሩ የአሁኑ ስምምነት ግን ልዩ የሚያደርገው እነዚህ ለዘመናት ሲያከራክሩ እና ሲያጨቃጭቁ የነበሩ ቅኝ ገዢዎችን ማዕከል ያደረገ ስምምነትን በአዲስ ሀገራቱ ራሳቸውን ችለው ተደራድረው የለወጡት መሆኑ በጣም ልዩ ያደርገዋል እና በዚህ ሂደት ውስጥ ግብፅና ሱዳን የሚያገኙት ለረዥም ጊዜ ከኢትዮጵያ በኩል ቃል የተገባውን ነገር ነው ኢትዮጵያ ለረዥም ጊዜ በውሃው ላይ ይሄ ነው ሲግኒፊካንት ሀርም የሚሉት ማለት በውሃ ላይ ከፍተኛ ጉዳት ሊያደርስ የሚችል በውሃው ፍሰት ላይ ከፍተኛ ጉዳት ሊያደርስ የሚችል ምንም አይነት የልማትም ሆነ ሌላ አይነት ግንባታ እንደማታካሄድ ለረዥም ጊዜ ስታሳወቅ ቆይታለች። ይሄም የአባይ ግድብ በዋነኝነት እና በመሰረታዊነት የሚፈለገው ኤሌክትሪክ እንዲያመነጭ እና ከዛ በኋላ ደግሞ ያልተቋረጠ ፍሰት እንዲኖረው ነው እና በዋነኝነት ፍሰት እንደማይቋረጥ በተደጋጋሚ ቃል ገባ ነበረ። ይሄም አሁን የስምነቱ አካል እንዲሆን ተደርጓል። ማለትም ኢትዮጵያ በዋነኝነት ይሄንን ግድብ የምትጠቀምበት ለኤሌክትሪክ ማመንጫ መሆኑ ነው። ከዚህ በተረፈ ደግሞ ሌሎች ጥቅሞች እንደሚያስገኝ ተዘርዝሯል። አንደኛው ምንድነው በሚመነጨው ውሃ ላይ ለታችኛው ተፋሰስ ሀገራት፣ እንዲገዙ ቅድሚያ እንደሚሰጣቸው፣ ለሱዳን እና በክፍለ አህጉሩ ያለውን መስተጋብር ያለውን ግንኙነት የበለጠ ያጠናክራል ተብሎ ይታሰባል። ከዚህ በተጨማሪ ደግሞ ለረዥም ጊዜ በተለይ በሱዳን በኩል የነበረውን ደለል በሚያስቀር ሁኔታ ስለሆነ የተሰራው በደለል ምክንያት ሊከሰቱ የሚችሉ ችግሮችንም ያስወግዳል። ከዚህም ሌላ ደግሞ ያልተቆራረጠ ፍሰት እንዲኖረው ነው። በፊት በክረምት ጊዜ እየሞላ በተለይ ሱዳን ላይ ከፍተኛ ጉዳት ያደርስ ነበረ፣ የውሃው አሁን ግን በክረምትም ይሁን በበጋ ያልተቋረጠና የተመጣጠነ ፍሰት እንዲኖረው ያደርጋል። ስለዚህ ጥቅሞቹ ዘርፈ ብዙ እንደሆኑ ከረዥም ጊዜ በኋላ እያመኑ የመጡ ይመስለኛል። ሌሎች ግን ትልልቅ ምክንያቶቹም ይኖራሉ። በተለይ ደግሞ የኢትዮጵያ እያደገ ያለ የተደራዳሪነት ሚና በአካባቢው ላይ ያላት ተጽዕኖ እንዲሁም በዲፕሎማሲ መስክ በቅርብ ጊዜ ያስመዘገበችው ከፍተኛ መርታዎች የተደራዳሪነት አቅም እና ሚናዋን እንደጨመሮት ስናስቀምጥ በሌላ በኩል ደግሞ ግብጽ ከሁለት ሺ አስራ አንድ እንደ አውሮፓውያን አቆጣጠር አንስቶ ወደ አራት እና አምስት የሽግግር መንግስቶችን ጨምሮ ወደ አራት እና አምስት መንግስታት የተፈራረቁባት ስለሆነ ያለው የፖለቲካ ችግር የራሱን ተጽዕኖ አሳርፎ ሊሆን ይችላል። ስለዚህ እንደ በፊቱ ከአስር አመት ከሀያ አመት በፊት እንደነበረው ግብጽ ከፍተኛ ስፍራ የያዘች በወታደራዊም በኢኮኖሚም በዲፕሎማሲም መስክ ከፍተኛ ተጽዕኖ የምታሳርፍ ኢትዮጵያ ደግሞ በረሀብ በጉዝቁልና በእርስ በርስ ጦርነት የምታወቅ ሀገር ላይ ሆነው አይደለም ይሄ ግንኙነት የተደረገው እና አሁን ሁለቱ የተወሰነ መመጣጠን ያሳዩበት የተወሰነ መቀራረብ በሁሉ መስክ ያሳዩበት ሁኔታ ላይ መሆኑም ለድርድሩ አወንታዊ አሳርፏል ብለን ማስቀመጥ እንችላለን። ለድርድሩ መሳካት ከፍተኛ አይነተኛ ተጽዕኖ አሳርፏል ብለን ማስቀመጥ እንችላለን። ስለዚህ ግብጽ ልታገኝ ትችላለች ከሚባል ጥቅም አኳያ ብቻ ሳይሆን አሁን በዓለም አቀፍ ደረጃ እና በአካባቢያዊ ደረጃ በተፈጠሩ እንደዚሁም በግብጽ ውስጥ በራሷ ውስጥ በተፈጠሩ አስገዳጅ ሁኔታዎች ጭምር ነው ግብጽ ወደዚህ እንድትገባ ምክንያት የተፈጠረው ነው የሚሉኝ እርስዎ? ምክንያቱም አንድ ነገር ላንሳሉ። የድሮ የግብጽ ፖሊሲዎች የድሮ የግብጽ መንግስታት ከመቶ አመትና ከዛ በፊትም ያሉትን ከቆጠርን ብዙ ጊዜ እንደ መደራደሪያ ሲጠቀሙት የነበረው ኃይልን ነው። አመክንዮን ነበረ። አመክንዮን ለመጠቀም ብዙ የሚያስፈልጋቸው አልነበር። ምክንያቱም ከኢትዮጵያ ጋር እጅግ የሰፋ ልዩነት ነበራቸው እና ሁል ጊዜ በማስገደድ ሌሎች በዙሪያ ያሉትን ሀገራት እንደ መሳሪያ በመጠቀም የማስፈራራት አዝማሚያ ነበር ሲያሳዩ የነበረው። አሁን በአሁኑ ሰአት በሁለት ሺ አስራ አምስት ድርድር የተካሄደው የአይነት ተጽዕኖችና ማፈራሪያዎች ብዙ ትርጉም አልባ በሆኑበት ሰዓት፣ እንደውም ካውንተር ፕሮዳክቲቭ የሚሆኑበት አጸፋቸው መጥፎ የሚሆንበት ሁኔታ ላይ እንዳለ ስለተገነዘቡ በትክክል በአመክንዮ ላይ የተመሰረተ ሁኔታውን በማንበብ ላይ የተመሰረተ ግንኙነት እንዲያደርጉ ረፍቷቸዋል። ከዚህ በፊትም የነበረው በዋነኝነት ለእኔ እንደሚመስለኝ የውሃ ብቻ አልነበረም። አንዱ ውሃው ላይ ሙሉ ለሙሉ የማዘዝ መብት እንዳለው ሌላውን ደግሞ የመታዘዝ ግዴታ እንዳለበት አድርጎ ስለሚቆጠር ነበረ ለዘመናት የመቀራረብ ሁኔታ ያልታየው። በአሁኑ ሰዓት ግን የኢትዮጵያ የመደራደር አቅምም እንደገለጽኩት ስለጨመረ፣ ግብጾችም ደግሞ ለብዙ ዘመናት ሲመኩበት የነበረው ይሄ በአካባቢው ላይ ተጽዕኖ ብቻ በመፍጠር እና በማስፈራራት በውዴታም ይሁን በግዴታ የእነሱን ሀሳብ ብቻ ተቀባይነት እንዲያገኝ ማድረግ ሁኔታ እየሰራ ስላልመጣ፣ ሁለቱም በደመነፍስ ሳይሆን በትክክል በአመክንዮ ላይ የተመሰረተ ድርድር አድርገው ወደ ዘላቂ ትብብርን እና ወደ ዘላቂ ሰምላል የሚያደርሳቸው መንገድ እንዲደርሱ ረድቷቸዋል ብዬ ለማስቀመጥ ነው። አጠቃላይ ትናንት ካርቱም ላይ ከተፈረመው ስምምነት መሪዎች አንዱ የፍትሃዊ አጠቃቀም መርህ ይገኝበታል። እንግዲህ በ929 ቅድም ባነሳ ነው ወይም በ921 በኢትዮጵያ አቆጣጠር ስምምነት 48 ቢሊዮን ሜትር ኩብ ውሃ ለግብፅ ይሰጣል። አራት ቢሊዮን ብቻ ነው ለሱዳን የሚሰጠው። በ59 ደግሞ ቅድም እርሶ እንዳነሱት 55.5 ቢሊዮን ሜትር ኩብ ውሃ ለግብፅ ይሰጣልና ወደ ፍትሃዊ አጠቃቀም ጥያቄ በመርህ ደረጃ ሲነሳ ኢትዮጵያ ጎላ ያለ ድርሻ ሊኖራት ነው። ሌሎቹም የላይኛው ተፋሰስ ሀገሮችም እንደዚሁ ቅድም ባነሱት የትብብር ስምምነት ወይም ማዕቀፍ መሰረት ወደ ተደላደለ አይነት ክፍፍል ሊሄዱ ነው ማለት ነው። ይሄ ሁኔታ አሁን ትናንትና የተፈረመው ስምምነት ግብፅን እስካሁን ድረስ ከነበራት ታሪካዊ መብቴ ነው ከምትለው አቋሟ እንድትንሸራተትና ያንን እንድትተው ያደርጋታል ብለው ያስባሉ። እንድትንሸራተት ያደርጋታል ብቻ ሳይሆን አሁንም የቀድሞውን ላለመልቀቅ የተወሰነ መንገድ ታገት አይነት ነገር ይኖራል እንጂ በሁለቱ ጊዜ በ1929 እና በ1959 የነበሩት ስምምነቶች ዋጋ እንደሌላቸው የላይኛው ተፋሰስ ሀገራት ብቻ ሳይሆኑ የታችኛው ተፋሰስ ሀገራት በተለይ ሱዳን ቀደም ብላ አሁን ደግሞ ግብፅ በደንብ የተረዱበት ሁኔታ ነው ያለው። ምንም አይነት የወሳኝነት ሚና እንደሌለው በተለይ በአሁኑ ሰዓት አንደኛ አልተሳተፉበትም፣ ሁለተኛ ደግሞ እጅግ ኢ-ፍትሃዊ ነው እና ይህንን ስምምነቶች ለመቀየር ስለታሰበ ነው። በአዲስ ሶስቱ ሀገራት በሙሉ ውክልና በተሳተፉበት በሙሉ ፈቃዳቸው የሚፈርሙት በፍትሃዊነትና በመተባበር ላይ የተመሰረተ ግንኙነት የሚያሰፍን አይነት አዲስ ስምምነት ለመፍጠር ነው። አሁን ይሄ በመርህ ደረጃ የተፈራረሙት። ስለዚህ በሁለቱ ጊዜያት የተፈረመው ስምምነት ዋጋ እንደሌለው ኢትዮጵያ ለብቻዋ እንዲሁም ደግሞ የላይኛው ተፋሰስ ሀገራት በጋራ ለረዥም ጊዜ ሲናገሩ ቆይተዋል። በታችኛው ተፋሰስ ሀገራትም አሁን ሊሰራ እንደማይችል በትክክል የተረዱበት ሁኔታ ነው ያለው እና ወጣም ወረደ ይሄ ስምምነት ቢፈርምም ባይፈረምም ሁለቱ ስምምነቶች ትርጉም አልባ እንደሆኑ ምናልባት በሁለት ሺ አስር በተፈረሙ ስምምነት የተረጋገጠው ብሎ ማስቀመጥ ይቻላል። አቶ አቤል ለመሆኑ በዚህ በትናንትና ስምምነት ውስጥ የሚታዩት የስጋት አቅጣጫ የስጋት ነጥብ የሚሏቸው ነጥቦች አሉ? የስጋት ነጥቦች የሉም። ለመተባበር ሁለቱም የቆረጡ ነው የሚመስለው እንዳልኩት፣ ለዘመናት በጉልበት በማስፈራራት እና በጡንቻ ሲያስቡ የነበሩት የግብፅ ገዢዎች ለመጀመሪያ ጊዜ በአመክንዮ ላይ ተመስርተው መደራደር ጀምረዋል። ይሄ ትልቅ መርታ ነው። ከዚህ በተጨማሪ ደግሞ የግብፅ የውጭ ግንኙነት ፖሊሲ በአብዛኛው በመካከለኛው ምስራቅ ና በሜዲትራኒያን አካባቢ እንዲሁም ከምዕራባውያን ጋር ብቻ አተኩሮ የነበረው የግብፅ ኬንያ ለመጀመሪያ ጊዜ ከቅርብ ዓመታት ወዲህ ወደ አፍሪካ የምመለስ ብሎ ጎረቤታቻቸው የሆኑትና ለረዥም ጊዜ የታሪክ፣ የባህል፣ የቋንቋ፣ የብዙ ነገራትን የሚዛመዷቸውን ህዝቦች ጋር የበለጠ ትብብር ወደ ማስፈር ሁኔታ እየተሸጋገርን ያለው ይሄ ሁለተኛው ትልቅ መርታ ነው። ስለዚህ በአመክንዮ ላይ የተመሰረተ ሁኔታዎችን በመገንዘብ ላይ የተመሰረተ እንዲሁም ደግሞ በመተባበር በመቻቻል ላይ የተመሰረተ የግብጽ የውጭ ግንኙነት ፖሊሲ በተለይ ደግሞ በደቡብ ለሚገኙ ሀገራት ኢትዮጵያን ጨምሮ እየመጣ እንዳለ የሚያሳዩ ምልክቶች ብዙ ስለሆኑ ይሄ በመረ ደረጃ የተፈረመው ስምምነት ወደ ዘላቂ ስምምነት አድጎ በሌሎችም ጉዳዮች ላይ ከፍተኛ ስምምነት ይደርሳሉ ብዬ እምነት አለኝ። ዛሬ በወጣ ሌላ መረጃ እንዲሁ ደግሞ በየዓመቱ እየተገናኙ በአባይ ጉዳይ ላይ እንደሚመክሩ የተገለጸበት ሁኔታ ነው ያለው። ከዚህ በተጨማሪ ደግሞ በንግድ በኢንቨስትመንት በመሳሰሉት በተለይ ደግሞ ሁለቱም በያሉበት አካባቢ ላይ የወሳኝነት ሚና ስላላቸው ኢትዮጵያ በዚህ በአፍሪካ ቀንድ ግብፅም በመካከለኛው ምስራቅና በሜዲትራኒያን በኩል ስላላቸው በሰላምና ጸጥታ የአካባቢ ትብብርን በማጠናከርና በመሳሰሉ ዘርፎች ላይ ከፍተኛ ትብብር ላይ ሊደርሱ የሚችሉበት በዚህም ክፍለ አህጉሩ እንዲሁም ደግሞ የአፍሪካ አህጉር በአጠቃላይ እንዲሁም ዓለም ለዓለም ሰላም መሰል ለዓለም ትብብር የራሳቸውን አይነተኛ አስተዋጽኦ የሚጫወቱበት ትልቅ ጊዜ ላይ ነው ያለው እና ተስፋ አለኝ። በዚሁ የሚቀጥል ነው የሚመስለው አሁን ባልኳቸው ምክንያቶች። ስለዚህ የነበሩት የስጋት መስመሮች በተወሰነ መልኩ የተገፈፉበት አዲስ የሰላምና የትብብር ጊዜ የተፈጠረበት እንደሆነ ነው የምገነዘበው። ስለዚህ ይህ ስምምነት ይሄ ሰነድ ችግር የለበትም ብለው ነው እርስዎን እንደ ባለሙያ የሚያስቡት? አዎ አሁን ባለው ሁኔታ ከፍተኛ ቅሬታ ሲቀርቡበት እየሰማን አይደለም። ምናልባት ዛሬ ነው በተወሰነ መልኩ ይፋዊ በሆነ መንገድ የወጣው። እነዚህ የስምምነት ነጥቦች እስካሁን ባየኋቸው ለጥቂት ጊዜ ሰዓታትም ቢሆን ለጥቂት ሰዓታትም፣ በግብፅም ይሁን በኢትዮጵያ ልሂቃን በኩል ይሄ ነው የሚባል ትችት፣ ይሄ ነው የሚባል ተቃውሞ ሲቀርብበት አላየሁም። ስለዚህ በአብዛኛው ጥሩ ስምምነት እንደተደረሰ ተደርጎ እንደተወሰደ እገነዘባለሁ። ስለዚህ በሁለቱም በኩል አወንታዊ ነገሮች እንዳሉ ስለምገነዘብ፣ ሁለቱም ጋር ቆራጥ የሆነ ፖለቲካ ውሳኔም እንዳለ ስለማስብ፣ ምንም አይነት የስጋት መስመሮች አይታዩኝም። እንደውም ትልቅ ተስፋ፣ ትልቅ የመተባበር ተስፋ፣ ሁሉን አቀፍ ተስፋ፣ ሁሉን አቀፍ የትብብር ተስፋ ነው የሚታየኝ። እንግዲህ የግብጽ ፕሬዚደንት አብዱል ፈታህ ኤልሲሲ አሁን ያሉት ኢትዮጵያ ነው፣ ነገም ኢትዮጵያ ውስጥ የሚቆዩ ይመስለኛል። እናንተም እንደ ባለሙያ ሁኔታውን እየተከታተላችሁ ስምምነት ሰነዱንም እያብላላችሁ የምትቆዩ ይመስለኛል። ያሉ ሁኔታዎችንም እንደዚሁ እያዩ ሰሞኑን የሚያካፍሉን ሌሎች ሀሳቦች የሚኖሩ ከሆነ እንመለሳለን። ወደ እርስዎ አቶ አቤል አባተ ለጊዜው እና ለማብራሪያው እጅግ በጣም አመሰግናለሁ። እግዚአብሔር ስለኛ